ከሆስፒታል ካርድ ከማውጣት ውጪ ምንም አይነት አገልግሎት ማግኘት አልቻልንም። ምርመራ ከግል ሆስፒታል አድርጉ፣ መድኃኒት ከውጭ ግዙ እንባላለን ሲሉ በባህር ዳር ከተማ የፈለገ ሕይወት ሪፈራል ሆስፒታል ተገልጋዮች አማረሩ። ወደ ሰባ ሚሊዮን ብር ግምት ያለው መድኃኒት ለነጻ ታካሚዎች ስለምንሰጥ የመድኃኒት እጥረት አጋጥሞናል የሚለው የሆስፒታሉ አስተዳደር በበኩሉ የመመርመሪያ መሳሪያዎችም አንሰውኛል፣ ያሉትም አርጅተዋል ይላል። የመድኃኒት አቅርቦት ኤጀንሲ በበኩሉ ሆስፒታሉ የአርባ አራት ሚሊዮን ብር እዳ አለበት፣ እዳውን ካልመለሰም በዱቤ መድኃኒት አልሰጥም እያለ ነው የችግሩ ምንጭ ሆነው ጤና ቢሮ ለነጻ ታካሚዎች የሚሰጠውን ድጎማ ስላልሰጠኝ ነው ሲል ሆስፒታሉ፣ ጤና ቢሮ ደግሞ ሆስፒታሉ ከዚህ ኪሳራ ውስጥ የገባው በአመራሩ ዝርክርክ አሰራር ነው ሲል ይከሳል። አስቴር ተከታዩን ዘገባ አጠናቅራለች። በዕድሜው ከአምስት አስርት ዓመታት በላይ ያስቆጠረው የባህር ዳሩ የፈለገ ሕይወት ሪፈራል ሆስፒታል በእርጅናና በአመራር ችግር እንደ ስሙ የሚጠበቅበትን አገልግሎት እየሰጠ አይደለም ይላሉ ተገልጋዮቹ። ካርድ ካወጣን በኋላ ምርመራ ከውጭ አድርጉ መድኃኒቱም ከውጭ ግዙ እየተባልን ነው ከሚሉት ተገልጋዮች ውስጥ አንዱ አቶ ተስፋዬ ፍጹም ናቸው። አሁን ሆስፒታል ላይ አገልግሎት ለመጠቀም ገብተን መድኃኒት የለም ነው የሚባለው። አብዛኛው መድኃኒት ውጭ ያሉት ደግሞ እጥፍ ነው የሚጨመሩ ሆስፒታሉ ከሚገዛው እጥፍ ሆስፒታል ላይ 80 90 ብር የምንገዛው 160 170 ብር ትልቁ ሆስፒታል ነው ግን የጨጓራ ምርመራ ራሱ ውጭ ነው አርጉም ይባል። ደም እራሱ ደም ለመመርመር ማለት አብዛኛው ላቦራቶሪ ከውጭ አሰሩ ነው ይባል። አልትራሳውንድም ከውጭ ነው ለራጅ እዛው ተኝተው ይባላል። ለተኛውም ራሱ ቀነቀጥሮ አራት ቀን አምስት ቀን በኋላ ነው የሚባል። የሆስፒታሉ የሕክምና ዳይሬክተር ዶክተር ሸጋው ማሩ እንደሚሉት ሆስፒታሉ ደረጃው ከፍ ያለ ሆስፒታል እንደመሆኑ መጠን በአመት ለ260 ሺህ ህሞማን አገልግሎት ይሰጣል። በዚህ ላይ የመመርመሪያ መሳሪያ እጥረት አለ። በጥረቱ ላይ ደግሞ በእርጅና ምክንያት በየጊዜው የሚበላሹ ናቸው። ኤክስሬ ማሽኑ አለ፣ በንድ ይሰራል፣ ከአቅሞ በላይ በቀን ውስጥ ይሰራል፣ ወዲያው ይበላሻል። እቃዎቹ አሉ፣ ይሄም አለን፣ ይሄም አለን፣ ይሄም አለን ትያለች። ግን ሁለት አንድ ብቻ የዘች ከሆነ ማዳረሳች፣ ወይም ቅድሚያ መስጠት ስላለብሽ ቅድሚያ ትሰጠያለች ማለት ነው። መድኃኒትን በተመለከተ ከፍተኛ እጥረት አለ ይላሉ። የህክምና ዳይሬክተሩ ሆስፒታሉ ባለፉት ሁለት ዓመታት ስልሳ ስምንት ሚሊዮን ብር የሚገመት መድኃኒት ለነጻ አገልግሎት አውሏል። በተለይ ለእናቶች ከቅድመ እስከ ድህረ ወሊድ ባለው ጊዜ ለእነዚህ መድኃኒቶች ደግሞ ጤና ቢሮ ድጎማ ያደርግ ነበር፣ ግን እስካሁን አላደረገም። በዚህም ሆስፒታሉ ከፍተኛ የገንዘብ እጥረት ገጥሞታል። አሁን ለምሳሌ ኦክሲጂን የነጻ መድኃኒት ነው። የነጻ ታካሚዎች የሚባሉ አሉ። ወላዶች በነጻ ነው፣ ጨቅላ ህጻናት በነጻ የሚታከሙ፣ ሌሎችም የነፃ ታካሚዎች አሉ። እነዚህ ሁሉ የነጻ አገልግሎቶች ብዙ ብር ይዘው ይሄዳሉ ማለት ነው። የጤና መድንም አለ። የጤና መድን ደግሞ የሚተካ ብር ነው። ነገር ግን አንዳንድ ወረዳዎች ደግሞ የሚያዘገዩበታል። ያልከፈሉ ወረዳዎች አሉ። ባለመክፈል ምክንያት እጥረት ይፈጠራል ማለት ነው። የግድ የዚህች የ25 ፐርሰንት ትርፍ ይህን ሁሉ ሊያካከስ ይችላል። ሆስፒታሉም ያጋጠመው አሁን ያለፈውን አመት ይህ ከ68 ሚሊዮን ብር የሚሆን የነጻ ታካሚ አገልግሎት ክሚሌቲቭ ነበረው። የነጻ ታካሚዎችን መንግስት ድጎማ ያደርጋል ነው በህግ ደረጃ ማለት ነው። ነገር ግን ሙሉ በሙሉ ያንን ድጎማ ደግሞ እስካሁን ድረስ የሚያደርግበት መንገድ የለም። ከዚህ ጋር በተያያዘ የመድኃኒት ፈንድና አቅርቦት ኤጀንሲ ለሆስፒታሉ መድኃኒት በዱቤ ይሰጥ እንደነበርና አሁን እዳችንን መክፈል ባለመቻላችን ኤጀንሲው አቋርጣለሁም እያለ ነው። በዱቤ አልሰጥም ብሏል። እንግዲህ የመንግስት መድኃኒት አቅራቢ ድርጅት ይህንን ብር አሁን መመለስ የሚያስችለው ደረጃ ላይ አይደለም። ሆስፒታል የሆስፒታሉን ቅሬታ በመያዝ የኤጀንሲው የባህር ዳር ቅርንጫፍ ዋና ስራ አስኪያጅ አቶ አብዲሳ መንገሻን አገኘዋቸው። በአሁኑ ሰዓት ወደ አርባ አራት ሚሊዮን የሚጠጋ ደርሷል ያለባቸው እዳ። እዳቸውን እንዲከፍሉ ተደጋጋሚ ደብዳቤዎችን እየጻፍንላቸው ነው፣ መክፈልም አለባቸው። ይህንን ካላደረጉ ደግሞ ኤጀንሲው ቀጣይ ግዢና አቅርቦት ለማከናወንም ይቸገራል የሚል ነው። የተዋዋልነው ውል የሚያሳየው በስልሳ ቀን ውስጥ ክፍያ ካልተፈጸመ ወደ ህግ ጉዳይ መሄድ ይችላል ከህን ደግሞ በማቹሪቲ ነው የምንጠይቀው እኛ ከነ ሁለት ዓመት የዘጠኝ ፐርሰንት ወደድ ጋር ጥያቄ ማቅረብ እንችላል ነገር ግን የመድሀኒት አቅራቢ ኤጀንሲም የመንግስት ተቋም ነው የፈለገ ህይወት ሆስፒታልም የመንግስት ተቋም ነው ስለዚህ መፍትሄ የሚሆነው መካሰሱ ወይም ደግሞ አንዱ በአንዱ ላይ ቅሬታ ማጧጧፉ አይደለም መሆን ያለበት የሚመለከታቸው አካላት የመድኃኒት አቅራቢ ኤጀንሲ አለ፣ የአማራ ክልል ጤና ጥበቃ ቢሮ አለ፣ ሆስፒታሉ አለ። ሌላ የመስተዳደር አካላት ባሉበት የክልሉ ገንዘብና ኢኮኖሚ ልማት ቢሮ ባለበት ጉዳዩን በጋራ መፍትሄ መስጠት ያስፈልጋል። ሌሎች ሆስፒታሎችም በነጻ ያገለግላል እንደ ፈለገ ህይወት ሆስፒታል ትልቅ ችግር ውስጥ አልገቡም። እዚህ ደረጃ ያደረሰ ጉዳይ የላቸውም እና ጉዳዩ ከስሩ ነው መጣራት ያለበት። የክልሉ ጤና ጥበቃ ቢሮ የሕክምናና አገልግሎት ዘርፍ የስራ ሂደት አስተባባሪ አቶ አበባ ዱኛ በበኩላቸው በእርግጥ ቢሮ ለእናቶች ቅድመና ድህረ ወሊድ ክትትል አገልግሎት የሚውለውን ወጪ እንዳልከፈላም ነው ግን ግን ሆስፒታሉን ለኪሳራ የዳረገው ከአሁን በፊት በነበሩ አመራሮች በነበረው የአሰራር ዝርክርክነት ነው። ይህንን ደግሞ ከተመሳሳይ ተቋማት ጋር አወዳድረናል ይላሉ። ትክክል ነው። ሆስፒታሉ እንደተናገረው ወጪው እየተተካ አደለም። በተለይ አሁን የጤና መድን እየገባ ስለሄደ ነፃ የሚባለው ቁጥር በጣም እየቀነሰ እየመጣ ነው ያለው፣ ብዙም የሚያሳስበን ነገር አይሆንም። አሁን የነፃ ታካሚዎች ወጪም ታስቦ በክልሉ መንግስት እየተተካ መቀጠል መቻል አለበት። ምክንያቱም የትም ማብስ ሆስፒታሉ ሊተካው አይችልም። ከዚህ በተጨማሪ ግን ሆስፒታሉ እዚህን ያህል እዳ ውስጥ እንዲገባ ያደረገው ለእናቶች የሚወጣው ወጪ አለመተካቱ ነው የሚባለው ነገር ለአንድ ምክንያት ተቆጥሮ ሊሆን ይችላል እንጂ ሆስፒታሉ አሁን የደረሰበት ዳ ላይ እንዲደርስ ያደረገበት ሆስፒታል ውስጥ ያለው የገንዘብ አሰባሰብና አጠቃቀም ችግር ነው። ከፍተኛ የሆነ ዝርክርክነት ነው ያለው ሆስፒታሉ ውስጥ ላይ ይህንን ስናይ በፈለገ ሕይወት ሪፈራል ሆስፒታል አቻ ያሉ ሌሎች ሆስፒታሎች አሉ፣ ክልል ውስጥ ተመሳሳይ የታካሚ ቁጥር ያላቸው እንግዲህ ከፍተኛ የነፃ ወጪ የሚወጣው ከፍተኛ ወሊድ የሚያስተናግድ ሆስፒታል ላይ ከፍተኛ የሆነ ወጪ ይወጣል። የደሴ ሪፈራል ሆስፒታልን ስናይ በ2010 በጀት አመት ያዋለዳቸው እናቶች የቀድሞ ወሊድ አገልግሎት የሰጣቸው እና የድህረ ወሊድ አገልግሎት የሰጣቸው እናቶች ቁጥር ፈለገ ህይወት ከሰጠው አገልግሎት በእጅጉ ይበልጣል፣ ብዙ ነው። ስለዚህ ደሴ ከፈለገ ህይወት የበለጠ እዳ ውስጥ መግባት ነበረበት፣ ብዙ ገንዘብ ያወጣ። ለሁለቱም አልተተካም፣ ለሁለቱም አልተተካም። ምክንያቱም አንድ ሆስፒታል መድኃኒት ገዝቶ ሲሸጥ አትርፎ ነው የሚሸጠው። አትርፎ የሚሸጠው በተቻለ ሁኔታ እንዳይከስር እንዲ አይነት ነገሮችንም ደግሞ ማካካስ እንዲችል ነው፣ እስከ 30 ፐርሰንት ድረስ ትርፋ ትርፎ ነው የሚሸጠው። የመቶ ብር መድኃኒት መቶ ሰላሳ ብር ነው የሚሸጠው። ስለዚህ አጠቃላይ ያለውን እዳ ስናይ ደሴ ሆስፒታል ላይ ያለው የውስጥ ገቢ ከራሱ ያጠራቀመው ገንዘብና ፈለገ ህይወት ላይ ያለውን ስናይ ምናልባት ልዩነቱን ካየነው ከዘጠና ከ 9 ሚሊዮን ብር በላይ ጋፕ አለ። በሁለቱ ደሴ ከ20 ሚሊዮን ብር በላይ ያለው ፈለገ ህይወት ሰባ ሚሊዮን እዳ አለው። ይህንን ቸክ ለማስደረግ ሞክረናል። መድኃኒት ከተገዛ በኋላ ወጦ ለሁማን የሚደርስበት አግባብ ሲታይ እጅግ ከፍተኛውን ክፍተት ያለበት ነው። ለአንድ እናት የሚወጣው መድሃኒት ምናልባት ሶስትና እና ከዛ በላይ እናት ልትጠቀም የሚችለው ግባት ነው የሚወጣው። አንድ ኦፕሬሽን ለሚሰራ ታካሚ የሚወጣው ግባት ሁለት ሶስት ኦፕሬሽን የሚሰሩ ታካሚዎችን ሊያሰራ የሚችል ግባት ነው የሚወጣው። ስለዚህ ግባት ተገዝቶ ከገባ በኋላ ያለው የማኔጅመንት ስርዓት በእጅጉ የተጎዳና የተዝረከረከ ነው። ይሄ ነው በዋናነት እዳ ውስጥ የዘፈቀው ሆስፒታሉ። ይህን በሚመለከት ደግሞ የሆስፒታሉ የስራ አመራር ቦርድም ለጤና ጥበቃ ቢሮ ኦዲት እንዲደረግ ደብዳቤ ጽፏል። በርካታ ጥያቄዎች እየተነሱ ነው ያሉት። ስለዚህ ኦዲት ተደርጎ መጠየቅ ያለበት አካል በየደረጃው መጠየቅ መቻል አለበት። አቶ አበበ አክለው ቢሮው እንደ መፍትሄ ያስቀመጠው ለኤጀንሲው ሆስፒታሉ ያለበትን 25 ሚሊዮን ብር እዳ በመክፈል ቀሪውን በመደራደር ሌላ መድኃኒት በዱቤ ለመግዛት ውሳኔ ላይ ቢደርስም ሆስፒታሉ ከሌላ የግል ተቋማት እዳ ስላለበትና በሕግ እየተጠየቀ በመሆኑ የተወሰነው ገንዘብ ለግል ተቋማቱ እንዲከፈል ተገዷል ይላሉ። አሁን ችግሩ የከፋ ደረጃ ላይ ስለደረሰ የክልሉ መንግስት እዳው የሚከፈልበትን መንገድ አመቻችቶ መድኃኒት እንዲገዛ ማድረግ ያለበት ሲሆን ይህንን ችግር የፈጠሩ ነባር አመራሮች በህግ እንዲጠየቁና ለአዲሶቹ አመራር ደግሞ አዲስ የቁጥጥር መስመር መዘርጋት አለበት ይላሉ። አሁን እንዴት እዛ ውስጥ ላይ ይስተካከል ነው ጥያቄ መስተካከል ደግሞ ካለበት በመጀመሪያ ደረጃ እንዲስተካከል የሚሰጡ ያሰራር አቅጣጫዎችን የሚሰጡ ስልጠናዎች ተቀብሎ የሚያስተካክል ማኔጅመንት መሆን መቻል ነበረበት። በፊት ለተፈጠረው ችግር ደግሞ ተጠያቂ የሚሆነውን አካል መጠየቅ በጣም አስፈላጊ ነው የሚሆነው። ይህን ለማድረግ የክልሉ ጤና ጥበቃ ቢሮም የቦርድ አመራሩም በጥልቀት ገምግሞ እዛ ላይ ያለውን የዛ ያሉ ሆስፒታሉ የነበሩ አመራር አካላትን በሙሉ የቀየረበት ሁኔታ ነው ያለው። በየቀኑ እዛ ላይ ያለው አስተባባሪ ኦዲት ማድረግ መቻል አለበት። ለዚህ ታካሚ ምን ምን መድኃኒት ነው የታዘዘው ስንት ጊዜ ነው የወጣው? ፋርማሲው ጋር ካለው ጋር ሄዶ ሊንክ አድርጎ ድጋሚ የወጣ እንትን ካለ ማን ያዘዘው? ለምንድን ነው ድጋሚ የወጣው የመድኃኒት ስለዚህ እዛ ላይ ያለው አካል በየጊዜው ጊዜውን ማጥፋት ያለበት እያንዳንዱን አስተባባሪ እየሰበሰበ የዘረጋው ሲስተም በትክክል እየሰራ ነው ወይ፣ ይህ ኦዲት እያደረጉ? ክፍተት ያለባቸውን ሰዎች እየቀጡ መቀጠል መቻል አለባቸው። ሆስፒታሉ ሰባ ሚሊዮን ብር በሚጠጋ ዕዳ እየተንገዳገደ ባለበት በአሁኑ ሰዓት ፈውስ ፈልገው የሄዱ ሕሙማን ግን በቅጥር ግቢው ውስጥ አሁንም እንዲህ ይላሉ፣ ለማን አቤት ይባላል? በሆስፒታሉ አሰራር ዙሪያ በሌላ ዘገባ የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።